ፋሲል ፣ ደቡብ ሱዳን ውስጥ በብዙ ሺህ የሚቆጠሩ ሴቶችና ልጃገረዶች ጠመንጃ በታጠቁ ኃይላት መደፈራቸው መታገታቸውና መንገላታታቸው እንደገና ተዘግቧል። የተባበሩት መንግሥታት ድርጅት እና ሌሎች የሰብአዊ መብት ተሟጋች ተቋማት ይህን ነገር በተደጋጋሚ አንስተውት ነበረ። አሁን ምንድን ነው አዲሱ ነገር ለየት የሚያደርገው? በእርግጥ ዛሬ በአምነስቲ ኢንተርናሽናል የምስራቅ አፍሪካ ቢሮ የወጣው ሪፖርት በሶስት ደቡብ ሱዳን ውስጥ በሚንቀሳቀሱ ድርጅቶች መሰራቱ ነው። አንደኛው የደቡብ ሱዳን ሎ ሶሳይቲ፣ ኖቪክ ፋውንዴሽን እና ሌጋል አክሽን ወርልድ ዋይድ የተሰኙት ድርጅቶች ናቸው ሪፖርቱን ያወጡት። በደቡብ ሱዳን ባለው ያለመረጋጋት ችግር ምክንያት ከፍተኛ የሆነ የመረጃ ማሰባሰብ እና የማደራጀት ችግር እንዳለ አስታውቋል ጥናቱ። ሆኖም በተገኘው መረጃ መሰረት በዝቅተኛ ደረጃም ቢሆን ተገምቶ ባለፈው አመት በሁለት ሺ አስራ አምስት ብቻ ወደ አንድ ሺ ሶስት መቶ የሚሆኑ ሴቶች መደፈራቸውን ከአንድ ሺ ስድስት መቶ በላይ ሴቶችና ሕጻናትም እንደተጠለፉ ገልጸዋል። ባለፉት አምስት አመታት እስከ አስር ሺ የሚደርሱ ሴቶች መደፈራቸውንም ተወያዮቹ ገልጸዋል። ሌላው ለየት የሚያደርገው ግን ተዋጊ ኃይሎች ለወታደሮቻቸው ደመወዝ መክፈል ሳይችሉ ሲቀሩ የያዙትን አካባቢ ያሉ ነዋሪዎች ሴቶችን እንዲደፍሩ ወታደሮቻቸውን እንደሚፈቅዱላቸውና እንደ ደመወዝ እንደሚቆጠር፣ ከዛ በላይ ደግሞ ሴቶችን መድፈር በዛ አካባቢ ያለውን ማህበረሰብ ለመቅጣት እንደሚጠቀሙበትና እንደ አንድ የጦር መሳሪያ እንደሚጠቀሙበት ገልጸዋል። ከዛ ውጭ ይህን ጥቃት ያደረሱ አካላት ምንም አይነት የክስ ሂደት ወይንም ቅጣት እንዳልተደረገባቸው ነው ያስታወቀው። እነዚህ ሰዎች ምናልባት ለፍርድ መቅረብ ካለባቸው ማን ሊያቀርባቸው ይችላል ነው ተብሎ የሚገመተው። ጥናቱ ጠቅለል ያለ የመፍትሄ ሀሳብ ነው ያቀረበው። በሀገር ውስጥ ያሉ የህግ ማማከር ድጋፍ የሚሰጡ ድርጅቶች መተባበር እንዳለባቸው፣ መረጃዎችን ማጠናከርና ማደራጀት እንዳለባቸው፣ የአካባቢና ዓለም አቀፍ ድጋፍ ሰጪ አካላትም ትብብራቸውን በጣም በተጠናከረና በተደራጀ መልኩ መስጠት እንዳለባቸው አሳስበዋል። በተለይ ደግሞ የሕግ ማዕቀፉ ይሄ ወሲባዊና ጾታን መሰረት ያደረገ ጥቃትን ለመከላከል በሚያስችል መልኩ መጠናከር እንዳለበት፣ የፖሊሲ ለውጥ መኖር እንዳለበት፣ የተጠናከረና የተደራጀ የግንዛቤ ማስጨበጫ ፕሮግራሞች በሁሉም በሀገር ውስጥም ባሉ ከሀገር ውጭ ባሉ ባሉም ዓለም አቀፍ ድርጅቶች መካሄድ እንዳለበት አስታውቋል። እንደምናውቀው የደቡብ ሱዳን ተፋላሚ ኃይላትን ለማስታረቅ በተከታታይ የተደረጉትን ሽምግልናዎች የመራው የምስራቅ አፍሪቃ በይነ መንግስታት ባለስልጣን ነው ኢጋድ በምህፃሩ የተባበሩት መንግስታት ድርጅት እንደዚሁም ደግሞ የዩናይትድ ስቴትስ፣ የኖርዌይ፣ የብሪታንያ የመሳሰሉ የአውሮፓና የአሜሪካ መንግስታትም አሉበት። እነዚህ ወገኖች የመሩት ድርድርና ውይይት እነዚያኑ ህዝብ ሲያዋጉና ሲያጫርሱ የነበሩ ኃይላትን ነው ወደ ስልጣን ላይ እንዲቀመጡ ያደረጉት፣ ያስታረቁትም። እነዚሁም አሁን መንግስት የሆኑ ኃይላት ናቸው። በሴቶች ላይ የተፈጸመውን አይነት በሰላማዊ ሰዎች ላይ የተፈጸመውን አይነት ግድያ፣ ድፍረት እና በደልን ተከታትለው ለፍርድ በዳዮችን ያቀርባሉ ተብሎ የሚታሰበው ወይስ ሌላ መንገድ አለ የተጠቆመ? ተወያዮቹ ያቀረቡት ሀሳብ የሚሉት በአሁኑ ሰዓት ያለው ብቸኛ አማራጭ በደቡብ ሱዳን ሰላም ለማስፈን በጠረጴዛ ላይ ያለው ብቸኛ አማራጭ እነዚህን ተዋጊ ኃይሎች ማስማማትና ቅድሚያ ሰላም እንዲመጣ ማድረግ ነው የሚል ነው። አሁንም ቢሆን ዘላቂ ሰላም ስለመምጣቱ ምንም አይነት ማረጋገጫ እንደሌለ ስጋታቸውን ገልጸዋል። ከዛ በተጨማሪ ደግሞ አሁን የሰላም ስምምነቱ ኖረ ማለት ተበዳዮቹ መፍትሄ ቶሎ ያገኛሉ ማለት ነው ወይንም ደግሞ ችግሩ ቶሎ ይፈታል ማለት ነው አይደለም፣ እያሉ ያሉት በረዥም ጊዜ ሂደት ችግሩ እንዲፈታ ከአሁኑ እርምጃዎች መወሰድ እንዳለባቸው ነው የጠቆሙ። በጣም አመሰግናለሁ ፋሲል ግርማ ከናይሮቢ እንደተለመደው ለሰጠህን አስተያየት